በምዕራብ ወለጋ ዞን ነጆ ወረዳ ባለፈው ሳምንታት ታጣቂዎች ባደረሱት ጥቃት የስድስት ሰዎች ሕይወት ማለፉን የወረዳው አስተዳዳሪ አስታወቁ። አስተዳዳሪው አቶ ተሌላ ተረፈ እንዳሉት ጥቃቱን የፈጸሙት የጉሙዝ ሕዝቦች ንቅናቄ ወይም ደግሞ ብህንን ታጣቂዎች ሲሆኑ ሌላ ተጨማሪ አንድ ሰው አቁስለው ንብረትም ዘርፈዋል ብለዋል። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱ ለዚም መሐመድ በሁለቱም ክልሎች ወሰንና ሌሎችን ቦታዎች ታጣቂዎች ጥቃት በመፈጸም የብሔር ግጭት እንዲመስል ጥረት ያደርጋሉ ሲሉ ተናግረዋል። በቤንሻንጉል ጉሙዝ ክልል በሌሎች ስፍራዎች ጥቃት በመሰንዘር ላይ ያሉት ባለፈው ሳምንት ከመንግስት ጋር ስምምነት ላይ የደረሰው የታጣቂ ቡድን አለመሆኑን ጨምረውም ገልጸዋል። ኮሚሽነሩ ናኮር መልካ ተጨማሪውን ያስደምጠናል። ወንድማቸው አቶ አበያ እና ባለቤታቸውን ጨምሮ አራት የቅርብ ዘመዶቻቸውን በዚሁ ከቤኒሻንጉል ጉሙዝ ክልል መጡ ባሏቸው ታጣቂዎች መገደላቸውን አቶ ማረማ ነጋሳ እንደሚባሉ የገለጹ የምዕራብ ወለጋ ነጆ ወረዳ የእንበል ጋረ ኦሊ ቀበሌ ነዋሪ ተናግረዋል። ጥቃቱ የተፈጸመው ባለፈው አርብ ምሽት እንደነበር አቶ ማረማ ገልጸዋል። ከቤኒሻንጉል ጉሙዝ ክልል ታጥቆ የመጣ ቡድን እንቅልፍ ውስጥ በነበሩ ሰዎች ላይ ተኩስ ከፍቶ ስድስት ሰዎችን ገሎ አንድ ሰውን አቁስሏል። ከተገደሉ መካከል ወንድሜ አቶ አበያ ነጋሳ ይገኝበታል። ባለቤቱም እንዲሁ ሕይወታቸውን አጥተዋል። ሁለት በእንግድነት የመጡ የወንድሜ ባለቤት ዘመዶችም ተገለዋል። እነዚህ ታጣቂዎች ቀይን እየመረጡ ነው የሚገሉት ብለዋል። ሰውን በማንነቱ እየለዩ ገለዋል ያሏቸው ታጣቂዎች ብዙ ቤቶችን አቃጥለው ከብቶችንም መዝረፋቸውን አቶ ማረማ ገልጸዋል። ቁጥሩ ከሁለት መቶ የሚበልጥ ሰው ከጥቃቱ ለመሸሽ በጸጥታ ስጋት ከየንበል ጋረውሊግ ተፈናቅሎ በአጎራባች ቀበሌዎችና ነጆ ከተማ ውስጥ እንደሚገኝም ተናግረዋል። የወንድሜ ቤት ተቃጥሏል። ታጣቂዎቹ አስራ ሁለት ከብቶችንም ከበረት አስወጥተው ይዘዋቸው ነው የሄዱት። የሌሎችንም ሰዎች ከብቶች ዘርፈዋል። በአሁኑ ሰዓት ከቤት ንብረታችን ሸሽተን ችግር ውስጥ ነን። ልጆቻችንም እየተጎዱብን ነው የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን ብለዋል። ጥቃቱ መፈጸሙን ለቪኦኤ ያረጋገጡት የነጆ ወረዳ አስተዳዳሪ አቶ ተሊላ ተረፈ አጥቂዎቹ የቤኒሻንጉል ጉሙዝ ሕዝቦች ነጻነት ንቅናቄ በሄነን ታጣቂዎች ናቸው ብለዋል። በታጣቂዎቹ ባለፈው አርብ ምሽት ጥቃትም ስድስት ሰዎች መገደላቸውንና ከብቶችን መዘረፋቸውን አቶ ተሊላ አክለው አመልክተዋል። መረጃው ትክክል ነው። ይህ ግድያ በተባለው ቀበሌ ውስጥ ተፈጽሟል። ባለፈው ሳምንት አርብ ከሌሊቱ አስር ሰዓት ላይ የቤኒሻንጉል ህዝብ ነፃነት ንቅናቄ የተባለ የሽፍታ ቡድን በኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ ስፍራ ላይ የሚኖሩ ስድስት ንጹሃን ዜጎችን ገለዋል። አራቱ ወዲያውኑ ህይወታቸው ሲያልፍ፣ ሁለቱ ደግሞ ቆይተው ነው የሞቱት። አንድ ሴትም ቆስለው የህክምና ክትትል ላይ ይገኛሉ። አስራ ሰባት የሚሆኑ ሽፍቶች የሁለት ቤተሰብ አባላት ላይ ነው ግድያውን የፈጸሙት። ዓላማቸው የቤኒሻንጉል ጉሙዝ እና ኦሮሞ ህዝብ መካከል ጥላቻ መፍጠን ነው። ሰላማዊ ህዝብ እንዲጣላ እና ሰላምና መረጋጋት በሀገራችን ውስጥ እንዳይኖር ለማድረግ ነው ብለዋል። ተፈናቅለናል ብለው ወደ ወረዳው አስተዳደር ያመለከቱ ባይኖሩም በቀበሌ ውስጥ መረጋጋት እንዲሰፍንና በጸጥታ ስጋት ወደ ሌሎች ስፍራዎች የሸሹ ሰዎች እንዲመለሱ እየሰራ ነው ብለዋል። አስተዳዳሪው በቤነን ታጣቂዎች ላይ እርምጃም ተወስዷል ይላሉ። በእውነቱ ህብረተሰቡ ስጋት ውስጥ ገብቷል። ነገር ግን ከቤት ንብረታችን ተፈናቅለናል፣ እርዳታ ያስፈልገናል ብለው ወደ እኛ ያመለከቱ የሉም። በወቅቱም በአካባቢው ትናንሽ ከተሞች ውስጥ ተጠልለው የነበሩ ነበሩ። በዛም ሰሞን በቦታው በመገኘት የማቋቋም ስራ ተሰርቷል። በቂ የጸጥታ አካልም ተመድቦ ጉዳዩን በቅርበት እየተከታተልን ነው ብለዋል የወረዳው አስተዳዳሪ ለጥቃቱ ተጠያቂ ናቸው ያሏቸውን የቤኒን ታጣቂዎች መሪዎች በስልክ አግኝተን ለማነጋገር ያደረግነው ጥረት ለጊዜው አልተሳካም በሌላ በኩል የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱለዚህ መሐመድ በሁለቱም ክልሎች ወሰን እና ሌሎችን ቦታዎች ታጣቂዎች ጥቃት በመፈጸም የብሄር ግጭት እንዲመስል ጥረት ያደርጋሉ ሲሉ ተናግረዋል ስለ ነጆው ጥቃት ግን በተለየ ያሉት ነገር የለም ተባብሮ ጸረ ሰላም ላይ እርምጃ እየወሰዱ ነው። መከላከያም ከፈረሽ ሚቃችን ላይ ሆኖ እርምጃ እየወሰደ ነው። ሽፍቶች ላይ አምልጦ የሸሹ ነው ብሎ መውሰድ አይቻልም። ሆን ብሎ ስንጎሳ የሚፈጥሩ ነው ብለን እናምናለን። የሚያመልጡ አሉ፣ ሆን ብሎ የሚያደርጉ አሉ። ስለ ከዛም ከዚህ ማን ነው የሚባለው? ቡድን ነው ያው እኛ ሲታ ብለን ነው ሌላ ሲሙ ባላት እኔ እኛ ሲታ ብለን ነው ስንጠራቸው የነበረው። የኔን አይደለም። እንደዚህ ታጠቁ አንተ የምትናቸው የጉምዝ ዳታቸዎች ጉምዙንም ይመጣል፣ ሮሞንም ይመጣል ሌላ አረ ለማን እንደቆሙ አይታወቅም። እና አብዛኛው ሰላማዊ ሰው ላይ ነው እርምጃ እየወሰዱ ያሉ በመተከል በኩል የነበረው ከፕሬዚደንቱ ጋር እርቀ ሰላም ፈጥሮ ተፈራርመዋል ማለት ነው በአንዳንድ ጉዳዮች ላይ እና ሰላማዊ ነው ታድሶ የወሰዱ ይገኛሉ ነው የነጀ ወረዳ አስተዳዳሪ ጥቃት ፈጻሚዎቹ የብሔንን ታጣቂዎች ናቸው ቢሉም ኮሚሽነሩ ግን የታጣቂዎቹ ማንነት በውል እንደማይታወቅ በመግለጽ መንግስት ባለፈው አንድ ዓመት ውስጥ እርምጃ ሲወስድባቸው ቆይቷል ብለዋል። በቤኒሻንጉል ጉሙዝ መተከል ዞን ውስጥ ባሉ ታጣቂዎች እና በክልሉ መንግስት መካከል የመግባቢያ ሰነድ ባለፈው ሳምንት የተፈረመ ሲሆን ስምምነቱ አሁን በነጆ ወረዳ ውስጥ ሰዎችን መግደላቸው የተገለጸውን ታጣቂ ቡድን አላካተተም ሲሉ የክልሉ ፖሊስ ኮሚሽነር አመልክተዋል። ከመንግስት ጋር ስምምነት የፈጸሙት ሶስት መቶ የሚሆኑ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለዋል። ኮሚሽነር አብዱል አዚም ለአሜሪካ ድምፅ ናኮር መልካ ካምቦ